የብዙ ኢትዮጵያውያን ሕይወት የጠፋበትን የሰሞኑን የኦሮሚያ ቀውስ መንስኤዎች፣ ሁከቱ በሕይወትና በንብረት ላይ ያደረሰውን ውድመት ይዳሰሳል። ተከታዩ ዝግጅት የተጠያቂነትን ጉዳይ ያነሳል። የተባባሰ ሁኔታ እንዳይፈጠርና ለዘላቂ መፍትሔ የሚያግዙ ጠንካራ መፍትሄዎችን ለማጤንም ይሞክራል። የዕርቀ ሰላም ኮሚሽን ምክትል ሰብሳቢን የትነበርሽ ንጉሴን ያወያየው አሉላ ከበደ የውይይቱን ሁለተኛ ክፍል ቀጥሎ ያቀርባል። ለሚበልጥ አላማ መሸነፍ ነው ማሸነፍ የሚል ሀሳብ ነው ያስረገጥሽው፣ የት ነበርሽ ምናልባትም ከጊዜው ጋር የሚሄድ ራቅ ያለውንም መንገድ ለሚመለከት ተገቢ ሀሳብ ይመስለኛል። እስኪ በእርግጥ ሊረዱ በሚችሉ መንገዶች እንነጋገር። ይህ የመጨረሻው ድንገት፣ አቶ ጀዋር መሐመድ የኦሮሞ አክቲቪስት እና የኦሮሞ ሚዲያ ኔትወርክ ስራ አስፈጻሚ መንግስት ያደርግለት የነበረውን ጥበቃ ሳያሳውቅና ያለ ቦታው የመሳብ እርምጃ ተወሰደ የሚል ነው። ያን ተቃውሞ የተነሱ ሰዎች የወሰዱት እርምጃ በምክንያትነት የተለኮሰውን በዛ ድንገት ነውና፣ ያ መንግስት ሊወስድ ነበር የተባለው አሁን ድረስ እያወዛገበ ያለ ነገር። በእርግጥ አቶ ጀዋር ባለው መንገድ የተወሰደ ከሆነና ሳያሳውቋቸው ለአደጋ የሚያጋልጣቸው ሁኔታ ተፈጥሮ ከሆነ፣ በምላሹ ግን በየትኛውም አካባቢ ያሉ ሰዎች ላይ ጥቃት መፈጸም ነበረበት ወይ? እንዴት ነው ቅዋሜ በሰላማዊ መንገድ የሚገለጸው? ይህንን ጉዳይ ተንትኖ ለማየት ያለኝ መረጃ በቂ ነው ብዬ አላምንም። ምክንያቱም በፌስቡክ ላይ እና በተወሰኑ ሚዲያዎች ላይ የተነገረ ነገር ብቻ አይደለም እውነት ማለት እና ለአንድም የህግ ባለሙያ እውነት ከብዙ ነገሮች ጀርባን ፈልፍለህ ልታገኘው ስለምትችል እዚህ ላይ ተንተርሶ ድምዳሜ መስጠት ማስቸጋሪ ይሆናል ብዬ አስባለሁኝ። ግን እንደ ዜጋ፣ እንደ ኢትዮጵያዊ የሚሰማኝ ነገር በማንኛውም ሁኔታ ውስጥ ዛሬ ያለንባት አገር ቢያንስ ለመነጋገር እድል የሚያሳጣ ወይም ደግሞ ጠረጴዛ የሌለባት ሀገር ናት ኢትዮጵያ ብዬ አላም እርግጥ ነው ማንም ሰው በምንም አይነት መልኩ ማንኛውም ሁኔታ ደህንነቱ አደጋ ላይ ሊወድቅ አይገባም። እንኳን ኢትዮጵያዊ የሆነ ሰው ኢትዮጵያ ውስጥ ሆኖ ማንም ሰው ሰው እንደ ሰው ስለዚህ የማንም ሰው ደህንነት በምንም አይነት ሁኔታ ሰዎች ሲፈልጉ የሚሰጡትና ሰዎች ሲፈልጉ የሚነፍጉት ነገር ሊሆን አይገባም። ነገር ግን እንዳልኩ በሰላምና ደህንነት ፍልስፍና ውስጥ አንድን ነገር ዝም ብለህ ከዛው ከቀኑ ተነስተ አታየውም እና ጠልቆ ማየት እና ዝርዝር ዳሰሳ ማድረግ ያስፈልጋል። ይሄን ነገር ትክክል ነበር ወይ፣ ሚዛናዊ ነበር ወይ አልነበረም ወይ ብሎ ለመናገር እንደዛ አይነት ጥልቅ እይታ ይጠይቃል። ዞሮ ዞሮ እኔ ግን በምንም አይነት ሁኔታ ውስጥ እንሆን አሁን ባለንበት መነጋገር የምንችልበት አትሮኖስ ታጥፏል ብዬ አላስብም። ሰዎች ተገለው ወይም ደግሞ በብዙ መልኩ የተጠራቀመ ሶት ያላቸው ሰዎች ሊኖሩ ይችላሉ እና የእነዛን ሰዎች ብሶት ለማስተናገድ አማራጮች የሉንም ወይ አሉን ወይ ብሎ ማለት ትንሽ እሱን ማየት ያስፈልጋል። በኔነት አሁንም ኢትዮጵያ የምትባል ሀገር አለችን። የጋራ ሀገር አለችን እና ምንም አይነት ሁኔታ ውስጥ ብንሆን፣ በተለይ ደግሞ ከኛ ትንሽ የመማር እድሉ ፈጣሪ ካመቻቸልን ሰዎች በተቻለ መጠን ከሚያባብዙ ወይም ደግሞ ነገሮችን ወደ አዘቅት ከሚወስዱ ነገሮች ለመቆጠብ ወደ ተሻለ ነገር የሚያመጡ ነገሮችን ብናደርግ፣ በዛ መልኩ ብልጫ ማንጣት ይቻላል ብዬ አስባለሁኝ። ምናልባት አልተለማመድ ነውም ካልሆነ እኛ ወይ መሀል ላይ በትውልድ ጠፍቶ ከሆነ አላውቅም፣ የኛ ትውልድ ጠፍቶን ከሆነ አላውቅም እንጂ እናት አባቶቻችን፣ አያቶቻችን ቁጭ ብሎ የመነጋገር ስልክ ሞባይል ሳይኖራቸው እንደኛም ትልልቅ አዳራሽ ሳይኖራቸው ዛፍ ጭምር የተነጋገሩ ችግሮቻቸውን የመፍታት ባህላቸውን አይተናል። ኢትዮጵያውያን ሆ ብለው የሚነሱት ጠላትን ለመመከት እንጂ ወንድማቸውን ጎረቤታቸውን ለመምታት አይደለም። ታሪካችንና ምናልባት ከትላንታችን ካነስን ምሽታ ከተጠያቂ የሚያደርገን ይመስለኛል። በእኔ በኩል በማንኛውም አግባብ በማንኛውም ሚዛን የመነጋገር ባህልን የሚያጎለበት በመነጋገር ችግርን የሚፈታ ጥንካሬ ወይም ጀግንነት ከዚህ የሚመነጭ ሆኖ የሚታይበት ማህበረሰብ መፍጠር መቻል አለብን። ይሄ ነው የማምነው። ምክንያቱም አሁን የምናያቸው በጣም ብዙዎቹ የሚፈጸሙ ነገሮች የእኛን ስብዕና ወይም የእኛን ሁኔታ ይመጥናል ወይ ብዬ ሳስብ፣ ምናልባት ከዚህ የተሻለ መሆን ስለምንችል በዚህ መልኩ ባንገለጽ፣ በዚህ መልኩ ባንፈረጅ፣ እንደ ኢትዮጵያዊ ጥሩ ይሆናል ብዬ አስባለሁ። ይህም ሆኖ ግን ደግሞ አንዳንድ ጊዜ ያልተጠበቁ ነገሮች ይከሰታሉ እና በዚህ መልኩ ተጠብቆ ነበር ወይ የሚለውን ነገር ግጠኛ መሆን አይቻልም። ምክንያቱም እኔ አይደለሁም ከዚህ ነገር ጀርባ በደንብ ከኔ የበለጠ በጥልቀት የሚያውቁት ሰዎች ትንታኔ ቢሰጡበት ይችላል። እኔ ግን የማምነው በምንም ይሁን ብንም ደስተኛም ላንሆን እንችላለን። በጣም ብዙም ተስፋ ላይ ኖረን እንችላል። ግን ሀገር ስላለን በመነጋገር ነገሮችን መቀየር የምንችል ብዙ አሁን አለ መልካም እድል ይኖራሉ። ሌላ ጥያቄ ነው። እድሉ አለ ብለሻል። ለአሁን በእርግጥ ያድል ባለበት ሰዓት ነው መነጋገሩ ሊቀድም የሚገባው። በዚህ ሰዓት በደል በደረሰባቸው አሰቃቂና የጭካኔ ጥቃት ለደረሰባቸው ወገኖች በእነሱ አይንስ ተጠያቂነት ይኖራል ወይ? በተደጋጋሚ እየደረሰ ያለ ጥቃት ነው። አንድ ቦታ የሚደርስ ጥቃት የሚጠየቅ ስለሌለ ሌላ ቦታ ሲደገም እናያለን። በአጭር ጊዜ ውስጥ በርካታ ቦታዎች የብዙ ሰዎች ህይወት በከንቱ አልፏል። ሌላ ጊዜ የማይደፈሩ የሚመስሉ የእምነት ቤቶች ጥቃት ሲሰነዘርባቸው እያየን ነው። ተጠያቂነት በሌለበት ዘለቄታ ያለው መረጋጋትም ለዘላቂ ሰላምም ዋስትና አይኖርምና፣ በሌሎች ላይ በኃይል የሚፈጸም በደል መቼ ነው በደል ፈጻሚውን ተጠያቂ የሚያደርገው? በርቀ ሰላም ኮሚሽኑ እንደሚሳተፍ የሰላም ተሟጋች ብቻ ሳይሆን እንደ ህግ ባለሙያም ጭምር፣ የት ነበር እንደምታውቀው ዜጎች ማህበራዊ ውህላላቸው ከመንግስት ጋር ና መንግስት ግዴታ ተሸካሚ ወይም ዲቲ በረር እንለዋለን። በህግ ቋንቋ መንግስት ሁል ጊዜ የዜጎቹ የግዴታ ኩሊ ነው። የዜጎቹ ግዴታ ተሸካሚ ነው። ዜጎች ደግሞ መብት ባለመብት ናቸው። እና መንግስት ያው እንግዲህ እያንዳንዱን መብት የማሟላት የመጠበቅ እና የማክበር ግዴታ አለበት። እና የመጠበቅ ግዴታው ላይ ምን ያህል ሚናውን እየተወጣ ነው የሚለው ጥያቄ ውስጥ አሁን እየወደቀ ይመስላል። መንግስት ነው ይሄንን ለማንም አትሰጥም። ለምን ያው ኢትዮጵያ ሀገር ነች፣ መንግስት አላትና ለመንግስት ነው የምንሰጠው በሌላ ሁኔታ ውስጥ ለምሳሌ የዜጎች መብቶች የሚጠበቁባቸው ሁኔታዎች በልዩ ሁኔታዎች ውስጥ በሌሎች አካላት የሚወድቁባቸው ጊዜያቶች ይኖራሉ። ግን እንደኛ እንደ ኢትዮጵያ አይነት ባለች ሀገር ትልቅ ሀገር ትልቁ ስራ የመንግስት ነው እና መንግስት እንግዲህ አሁን ብዙ ጊዜ በግጭት አፈታት ስነ ትምህርት ውስጥ እንደዚህ አይነት ሁኔታዎች የአቅምና የፍላጎት ጉዳይ ተብሎ ይወሰዳል እና አንዳንድ መንግስታት ፍላጎት አላቸው አቅም የላቸውም። እነሱ ግን አቅም የለንም ብለው ሲጠይቁ ያው የአቅም ድጋፍ ይደረግላቸዋል። ከሌሎች ዓለማት አሜሪካንም ጨምሮ ከምዕራቡም ዓለም ጨምሮ ከሕዝብም ጨምሮ ሌሎቹ ደግሞ ፍላጎቱ የላቸውም ያንን ነገር ለማድረግ እና አቅሙ አላቸው፣ ግን ፍላጎቱ አንዳንዶቹ ደግሞ አቅሙም ፍላጎትም አይኖራቸውም። እና መንግስት ግዴታውን በአግባቡ እየተወጣ ነው ወይ? እኔም ሙሉ በሙሉ እየተወጣ ነው ብዬ አላምንም። ግን ያለበት ችግር የአቅም ነው የፍላጎት ነው የሚለውን እንደገና ፈርደር ጥናት ይፈልጋል ጠልቆ ማየት ይፈልጋል። እና መንግስት ይሄን ለማድረግ አቅም አንሶ ወይ ነው ካለ የአቅም ድጋፍ ያቀም አይ ፈቃደኛ አይደለም አለበት ግን ያን ሲጠይቅ መንግስት አና እስካሁን ብዙም አላየንም። አቅም ቸግሮኛል እና በዚህ መልኩ ሰፖርት ልደረግ የሚል ነገር አይታይም። ግን ደግሞ አሁን ባለንበት ሁኔታ ያው መንግስት ብቻ መንግስት መንግስትም ብቻ ብለን ማለፍ አንችልም። ለምን ያው መንግስትም ከዚህ ህዝብ የወጣ ነው። መንግስት ከሌላ ፕላኔት የመጣ ነገር ስላልሆነ ብዙ ጠረጴዛ ዙሪያ ውይይቶችን መነጋገር አለብን። ብዙ ጊዜ ሳንነጋገር ይለመዳሉ። አሁን በፊት አንድ ሰው ሲገደል እኮ ትልቅ ነገር ነው። አሁን እኮ በቀን ስልሳና ሀምሳ ሰው የምትሰማበት እና ከሁሉም ቦታ ደግሞ ሰዎች ከቤታቸው ተጠርተው የሚረሸኑበት በጣም ከባባድ ሁኔታዎች ነው የምንሰማውና ይሄ በጣም ሊያሳስበውና የመንግስት የዜጎችን ደህንነት የመጠበቅ ስራውን ከቢዝነስ አስ ዩዡዋል ወይም ከተለመደው አግባብ ትንሽ ለየት ባለ ሁኔታ ብልህነትን እና መቀናጀትን መናበብን በሚጠይቅ መልኩ ሊያረገው የሚገባ ነገር ነው ብዬ አምናለሁ። ስለዚህ ይህንን ነገር ሙሉ በሙሉ ለመንግስት የምንሰጠው ግዴታ ነው እና መንግስት ሊለምደው አይገባም። ይሄ ምልም ሌላ ሀገር እኮ አስር ሰው ሞተ በጎርፍ ሲባል የቢቢሲ ሚያስ ትልቅ ዜና ነው። እኛም ፖሊሲ ሐዘን መግለጫ እናስተላልፋለን። አሁን ግን እኛ ሀገር ውስጥ የሚውሉ ሲሆን አንድ ለምደው አይገባም ቢያንስ እየተወሰዱ ደግሞ ያሉ እርምጃዎች ሊኖሩ ይችላሉ። ያንን ደግሞ ለሕዝብ ማሳወቅ አለበት። ለምን ሕዝብ መተማመን የሚችለው ሲያውቅ ነው የሚወሰደውን ነገር አውቅ ያለ ይህን እርምጃ ለዚህ ተደርጓል ሲል ነው እንጂ በጣም ብዙ መተንበያዎች አሉ በጣም ብዙ መላምቶች አሉ እና አንዳንድ ጊዜም አላስፈላጊ የሆኑ ጉዳዩን በጣም ከሆነ በላይ አጋንነው የሚያቀርቡ መጋነኖች እና ለምንድን ነው የሚፈጠረው? መንግስት መረጃ ሳይሰጥ ሲቀር ወይም ደግሞ በጉዳዩ ላይ እርምጃ ሳይወስድ ሲቀር ሌሎች አካላት እድሉ ይኖራቸዋል፣ ያን የሚሙላት እድሉ ይኖራቸዋል። የመንግስትን ገጸ ባህሪ አዎ፣ የመንግስትን ገጸ ባህሪ ተላብሰው የመጫወት እድሉ ይኖራቸዋል እና ያ በጣም አደገኛ ነው እና ልንመለስበት የማንችለው ቁልቁለት ውስጥ ሁላችንን እንዲሆን ይገባል እና መንግስት የመጠበቅ ከዛም ገጥሮ ደግሞ እያደረገ ያለውም ነገር ካለ በተከታታይ ለህዝቦቹ መረጃ የመስጠት ግዴታ አለበት። የህግ ግዴታ አለበት። ምርጫ አይደለም ይሄ ለመንግስት ግዴታ፣ ሆነ ብዬ ነው የማለው አሁን እኮ በቀን ስልሳ ና ሀምሳ ሰው የምትሰማበት እና ከሁሉም ቦታ ደግሞ ሰዎች ከቤታቸው ተጠርተው የሚረሸኑበት በጣም ከባባት ሁኔታዎች ነው የምንሰማው ና ይሄ በጣም ሊያሳስበው ና የመንግስት የዜጎችን ደህንነት የመጠበቅ ስራውን ከቢዝነስ አዚዙዋል ወይም ከተለመደው አግባብ ትንሽ ለየት ባለ ሁኔታ ብልህነትን እና መቀናጀትን መናበብን በሚጠይቅ መልኩ ሊያረገው የሚገባ ነገር ነው ብዬ አምናለሁ። ስለዚህ ይህንን ነገር ሙሉ በሙሉ ለመንግስት የምንሰጠው ግዴታ ነው እና መንግስት ሊለምደው አይገባም። ይሄ የምልህ ሌላ ሀገር እኮ አስር ሰው ሞተ በጎርፍ ሲባል የቢቢሲ ነት ትልቅ ዜና ነው፣ እኛም የሀዘን መግለጫ እናስተላልፋለን። አሁን ግን እኛ ሀገር ውስጥ ይህ ሁሉ ሲሆን ሊለምደው አይገባም። ቢያንስ እየተወሰዱ ደግሞ ያሉ እርምጃዎች ሊኖሩ ይችላሉ። ያንን ደግሞ ለሕዝብ ማሳወቅ አለበት። ለምን ሕዝብ መተማመን የሚችለው ሲያውቅ ነው፣ የሚወሰደውን ነገር አውቅ ያለሁ ይሄን እርምጃ ለዚህ ተደርጓል ሲል ነው እንጂ በጣም ብዙ መተንዳዮች አሉ፣ በጣም ብዙ መላምቶች አሉ። እና አንዳንድ ጊዜም አላስፈላጊ የሆኑ ጉዳዩን በጣም ከሆነ በላይ አጋን ነው የሚያቀርቡ መጋናኖች ይችላል ለምንድን ነው የሚፈጠረው መንግስት መረጃ ሳይሰጥ ሲቀር ወይም ደግሞ በጉዳዩ ላይ እርምጃ ሳይወስድ ሲቀር ሌሎች አካላት እድሉ ይኖራቸዋል ያንን የሚሙላት እድሉ ይኖራቸዋል አዎ የመንግስትን ገጸ ባህሪ ተላብሰው የመጫወት እድሉ ይኖራቸዋልና ያ በጣም አደገኛ ነው እና ልንመለስበት የማንችለው ቁልቁለት ውስጥ ሁላችንንም ይዞን ይገባል ና መንግስት የመጠበቅ ከዛም ገብቶ ደግሞ እያደረገ ያለውም ነገር ካለ በተከታታይ ለህዝቦቹ መረጃ የመስጠት ግዴታ አለበት፣ የህግ ግዴታ አለበት። ምርጫ አይደለም ይሄ ለመንግስት ግዴታው ነው ብዬ ነው ነው። የት ነበርሽ? በጣም መሰረታዊውን ነገር ነው እየነካሽ ያለሽ ዛሬ እያነጋገረ ያለ አሳሳቢነቱንም ይበልጥ እያገነ ነው የመጣ ይመስለኛል። የመንግስቱንም ህልውና ጥያቄ ውስጥ እያስገባ ነው አንዳንድ ጊዜ ሌሎች ሀይሎች ከመንግስት በላይ ገነው እንዲመጡ መልስ ሰጪ እንዲመስሉ ቀደም ብለሽ በገለጽሽው መልኩ በመንግስት ውስጥ ሌላ መንግስት እየተነሳ የሚመስል ነገር ሲመጣ ተአማኒነት ሲጠፋ፣ ህግና ስርዓት ለመፋለስ ቅርብ ይሆናል። ለሟች የደረሰበት በደል የመጨረሻ ነው። ሁለተኛ አማራጭ ሁለተኛ ህይወት የለም። ቤተሰባቸውን ላጡ ሰዎችም ጉዳቱ ያን ያህል ጥልቅ ነው። ከዚህ አንጻር ግለሰቦች የሰውን ህይወት የመውሰድ ያህል ያለ ምክንያት ያን አይነት መብት ለራሳቸው የሚሰጡበት ሁኔታ የቱ ጋ ነው የሚቆመው የሚለው ጥያቄ ይነሳልና በመንግስት በኩል ትልቁ ኃላፊነትና ጥያቄ እንዳለ ሆኖ ሌሎች እንዲነጋገሩበት በዚህ ሰዓት ወደ ተሻለው መንገድ እንዲመጣ ተጠያቂነትን ቅድም ያነሳሽን በይፋ ግልጽ መረጃ መስጠትን ማጽናናትን ጨምሮ በአስደንጋጭና አገር ጭንቀት ውስጥ በገባች ጊዜ ከመንግስት የሚጠበቁ በይፋ በአደባባይ ተወጥቶ መናገርም ቦታ አለውና ከዚህ አንጻር ሌሎችም በመንግስት ስልጣን ላይ በኃላፊነት ላይ ያሉም ተራውም ዜጋ እንዲነጋገርበት። እስኪ በዚህ ጉዳይ የመጨረሻ የምትሆን ሀሳብ ሩሪና ውይይታችን እንቋጭ። እኔ ከአቅም ጋራ ነው አድርጌ መደንበን የምፈልገው ምክንያቱም በተለያየ አግባብ የተለያየ አቅም ያለን ሰዎች አለን እና ኢትዮጵያውያን ይሰማሉ። ወጣቶች ደግሞ አሁን ባለው ሁኔታ ነገሮችን በጣም በንቃት ነው የሚጠይቁትና የሚጠብቁትና እነዚህን ነገሮች የሚለውጥ ንግግር ያስፈልገናል ብዬ አስባለሁ። ግን ንግግራችን መሆን ያለበት አንድን ሰው ጻድቅ፣ አንድን ሰው ሀጠ ባደረገ መልኩ ሳይሆን እያንዳንዳችን በዚህ ነገር ውስጥ ድርሻ አለን። እገሌ ነው ጥፋተኛ፣ እገሌ ነው መስቀል ያለብን፣ እገሌ ነው ማውገዝ ያለብን የሚል የመፈረጅ አይነት ስሜት ካለን ወደፊት መራመድ አንችልም። ዝም ያልነው ሰዎችን ጨምሮ በጉዳዩ ተገቢ ያልሆኑ ማስተያየቶች የሰጠነው ጭምር ሁላችንም የዚህ ነገር የጋራ ተቋዳሾች ነን። ስለዚህ በኩል ደረጃ እኔም ባለሁበት የሚል ኃላፊነት የመውሰድ አይነት አዝማሚያ አሳይተን በጋራ ቁጭ ብለን ለመነጋገር ይሄ ትልቅ ዕድል ነው ብዬ ነው። ምክንያቱም አሁን ያለችን ትንሽ የተለየ ትኩረት የምትፈልግ፣ ከበፊቱ የተለየ ፍጥነት የምትጠይቅ፣ ለመዳን ፍጥነት የምትጠይቅ የታመመች ሀገር ናት እና ያንን ለማድረግ ሁላችንም ያንዱን ሰው ጥያቄ አሳንሰን የሌላውን ሰው የኔ ይበልጣል ያንተ እኮ እንዲህ ነው ብለን ሳይሆን ሁላችንም እኔም አለኝ አንተም አለህ ይቁጭ ብለን እናውራ ለማለት በዚህ ነገር ውስጥ ለማለፍ ተነጣጥለን ሳይሆን ተያይዘን የምናልፍበት ጊዜ ነው እና ሁላችንም ለሌሎች ጥያቄ ክብር መስጠት ያለብን ይመስለኛል። ምንም ይሁን ምንም የሰዎች ጥያቄ መስተናገድ አለበት። ነገር ግን ሁላችንም በጋራ መስማማት ያለብን ነገር ማንኛችንም ሌሎችን በመግደል ለመኖር መሞከር የለብንም፣ ማንኛችንም የእኛን መብት ለማስከበር የሌሎችን መብት መግፈፍ የለብንም የሚል ደግሞ የጋራ ስምምነት ላይ መድረስ ያለብን ይመስለኛል እና አንድ ጥፋት ሌላ ጥፋትን ነው የሚወልደው። ስለዚህ በመነጋገር ግን እንደዚህ አይነት ስሜታዊ የሚመስሉ ግጭቶችን መፍታት ይቻላል። ና እኔ አሁን የምለው የመራራቅና የመወነጃጀል በመካከላችን ያለውን ገደል የማስፋት ነገራችንን ትተን አንድ እርምጃ ሁላችንም ወደፊት ከመጣን መሀል ላይ ሁላችንም እንገናኛለን ብዬ አስባለሁም። እንኳን እኛ አፓርታይድ በምንም በምንም የማይገናኙት ሰዎች ናቸው ይሄንን ሁሉ ታርቀው ዛሬ ትልቅ ሀገር በአጋጣሚ ይሄ ነገር ሲከሰት እንደ አፍሪካ ነበርኩኝ እና እያየሁኝ ነበር። እና እነሱ ከዛ ማገገም ከቻሉ እኛ የትላንት ታሪካችንን ለትምህርት ተጠቅመንበት የነገ ተስፋችንን ግን አብረን የመገንባት ስራውን ሳንዘገይ መጀመር አለብን ብዬ አስባለሁ። በዚህ ውስጥ ሁላችንም ኃላፊነት መውሰድ አለብን አነሰ በዛ ሳይባል፣ ሁላችንም የጋራ ህልማችን የተሻለች የሁላችንም ሀገር መሆን አለባት እና አሁን ትልቁ ነገር አንዳችን የአንዳችንን ጥያቄ መስማት ይኖርብናል። መቀበል ሌላ ጥያቄ ነው፣ ግን መስማት አለብን እና ብዙ ሰው የሚፈልገው መሰማት ነው፣ መደመጥ ነው። ወጣቶቹን ጨምሮ መደመጥ ስለሚፈልጉ ነው እንደዚያ አይነት ያልሆኑ ነገሮች ውስጥ የሚገቡት እና ብዙ ማውራታችንን ቆጠብ አድርገን ወደ ማድመጥ በተለይ እኛ ተምረናል የምንለው ወለውጭ ለማንጣት እንፈልጋለን የምንለው ሰዎች የማድመጥ ጊዜያችንን መጨመር አለብን ብዬ አስባለሁኝ። ያምላል መልካም፣ በርከት ያሉ ሀሳቦችን ነው ያካፈልሽን። ልብ የሚሰብር ሁኔታ ነው። ተስፋ ወዳለው ሁኔታ እንደምንደርስ ተስፋ አድርጋለሁ። የተነበርሽን ንጉሴ የእርቀ ሰላም ኮሚሽን ምክትል ሰብሳቢ ለጊዜ ሻ አመሰግናለሁ። እግዜር ስጥልኝ ኔም